ኤስ ቢ ኤስ ሬዲዮ ወቅታዊ ጉዳዮች። የአውስትሬልያ ምርታማነት እድገት ለረጅም ጊዜ ከነበረው አማካይ 1.5 ፐርሰንት በአማካይ ወደ 1.1 ፐርሰንት ዝቅ ብሏል። ኤስቢኤስ ባስጠናውና ዲሌዮት ባቀረበው አዲስ ሪፖርት ላይ በማኅበራዊ አካታችነት ላይ ብርቱ ትኩረትን ማድረግ የአውስትሬሊያን ጠቅላላ የአገር ውስጥ ምርት በዓመት በ12.7 ቢሊዮን ከፍ እንደሚያደርግ ተመልክቷል። ሶፊያ ቺያ ምዕራብ ሲድኒ ውስጥ የኦንላይን አበባ መሸጫ ሱቅ ባለቤት ናት። የአበባ ንግዷን የጀመረችው ሴፕቴምበር 2014 ነው። ለአዲስ መጤ ሴቶችን አበባን አሳምሮ የመሸጥ ክህሎትን ታጋራለች የእንግሊዝኛ ቋንቋቸውን ለማሻሻል እንዲችሉና በራስ መተማመን እንዲያድርባቸው ትደግፋለች። ወይዘሪቷ በሂደቱ አዲስ መጤዎች በራስ መተማመን አድሮባቸው ወደ ሥራው ዓለም እንደሚሰማሩ ያላትን ተስፋ ስትገልጥ በርካታ መጤዎችና ስደተኞች ወደ አውስትራሊያ ሲመጡ ውስን የእንግሊዝኛ ቋንቋ ችሎታ ስላላቸው በሚሰሩት ስራ ላይ ያላቸውን በራስ መተማመን ዝቅ እንደሚያደርግ ተገንዝቤ ያለሁ። በእኔ በኩል ለነሱ እያደረግኩ ያለሁት ምንድነው? አበባን እንዴት ማስጌጥ እንደሚችሉ ማስተማርና የደስተኝነት ስሜት እንዲያድርባቸው ማድረግ ነው። ቀጥሎም ስለ ወደፊት ህይወታቸው ቆም ብለው እንዲያስቡ ማስቻል ነው። ምንም እንኳን የእንግሊዝኛ ቋንቋችን ዝቅተኛ ነው ብሎ ቢያስቡ አሁን አበባን የማስጌጥ ክህሎት አላቸው። ያ ማለት አንድ ነገር ራሳቸውን ችለው መከወን ይችላሉ ማለት ነው። ስለሆነም የዚህ ዐይነቱ በራስ የመተማመን ስሜት በጣም ጠቃሚ ነው ብላለች ቺያ። ራሷ መጤ በመሆኗና በአዲስ መጤ ኑሮ ትግል ውስጥ በማለፏ አነስተኛ ንግዷ ማኅበራዊ አካታችነት እንዲኖረው መንፈሷን ያነሳሳ መሆኑን ትናገራለች። ምንም እንኳ ቀደም ሲል የተካሄዱ ጥናቶች አውስትራሊያ ውስጥ በሥራ ስፍራ ማኅበራዊ አካታችነት ከጊዜ ወደ ጊዜ እየተሻሻለ መሄዱን ቢያመላክትም አሁንም ይበልጥ ለማሳደግ ምቹ ሁኔታዎች አሉ። የግብረ አካል ጉዳተኞች የሆኑ ሰዎች የሥራ ተሳትፎ ከሙሉ ጤናማ ሰዎች በ30 ፐርሰንት ዝቅ ያለ ነው። በወንዶችና በሴቶች መካከል ያለው የክፍያ መጠን በ15 ፐርሰንት ያነሰ ነው። በዝርያቸውና በሃይማኖታቸው መድሎ የሚደረግባቸው ቁጥር ከ2007 በ2017 በዕጥፍ አድጓል። ለዲሎይት አክሰስ ኢኮኖሚክስ አዲሱን ሪፖርት የጻፉት ጆን ሁማኒ ማኅበራዊ አካታችነት ዝረኝነትን ከመፋለም ያለፈ መሆኑን ሲያስገነዝቡ ማኅበራዊ አካታችነት ከጸረ መድሎ ድንጋጌ በእጅጉ የላቀ ነው። ለሰዎች በሕይወታቸው ውስጥ ይበልጥ እንዲበለጽጉ እድል የሚቸራቸው ነው። ያም የጤና አገልግሎቶች፣ የትምህርት አገልግሎቶችን በማኅበረሰብ ውስጥ ተሳትፎ የማድረግንና መጠነ ሰፊ በሆነ በይነ መረብ ውስጥ መሥራት መቻልን ያካትታል ሰዎች አንዴ የተሻለ ትምህርት ካገኙ የተሻለ ሥራ ዕድል ያገኛሉ። ያም እርግጥ ነው ወደ መልካም የጤናና ሌሎች ቱርፋቶች ያመራቸዋል ብለዋል። የኤስቢኤስ አስተዳደር ዳይሬክተር ጄምስ ቴይለር በበኩላቸው ሪፖርቱ እንደሚያመለክተው ታላቅ አካታችነት ለሰዎች ጥቅሞችን የሚያስገኝ ብቻም ሳይሆን ግዙፍ ምጣኔ ሀብታዊ ፋይዳዎች እንዳሉት ሲያሳስቡ አውስትራሊያ መድብለ ባህላዊና አካታች ኅብረተሰብ በመሆን ያገኘችው መልካም ስም አለ። ከየትም ይምጡ፣ ከየትም ይወለዱ ወይም በምንም ይመኑ ሳትፎ ማድረግ ይችላሉ። በምጣኔ ሀብት ዘርፉ የዲሎይት ሪፖርት የሚያመለክተው ምንድን ነው? ከዚህ የተሻለ መከወን እንደምንችል የላቀ ማኅበራዊ አካታችነት ያላቸው ቡድናትና የሥራ ስፍራዎችን ከፈጠርን ትሩፋቶቹ ተካተው ላሉት ብቻ ሳይሆን ለመላው አውስትራሊያውያን እንደሚሆን ነው ብለዋል። የአውስትሬሊያ አነስተኛ ንግድ ድርጅቶች ማኅበር ዋና ሥራ አስፈጻሚ ፒተር ስትሮንግን በበኩላቸው ለምርምርና ልማት ተጨማሪ መዋለ ነዋይን ማፍሰስ በጣም ጠቃሚ መሆኑንና ዝንቅነት ያለው የሥራ ፊቶች መኖርም አነስተኛ ንግዶችን ይበልጥ ምርታማ እንደሚያደርጋቸው ተናግረዋል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ስ ፖድካስት